ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በየዕለቱ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ያስጥልን። እንደምናምሽታችኋል። የተከበራችሁ አድማጮች፣ የሰኞ ነሐሴ 25 2007 ዓ ም ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጂ ታየነኝ። ጽዮን ግርማ ፕሮግራማችንን ትመራለች። የዓለም ዜናዎች በቅድሚያ ይቀርባሉ። ከዚያም ዘገባ እናስከትላለን። የኬንያ ፖሊስ በሽብር የጠረጠራቸውን ያለ ፍርድ ይገድላል ሲሉ ሙስሊም የሰብአዊ መብት ድርጅቶች ከሰዋል ይላል። በማስከተል በአዲስ አበባ በታዳጊ ወጣቶች ዘንድ አዲስ አመለካከት ለማስረጽ የተመሰረተ ተቋምና ተቋሙ የሚሰጠው ስልጠና ተካፋይ የሆኑ ወጣቶችን ድምጽ ያካተተ ዝግጅት ከአዲስ አበባ ይቀርባል። በመጨረሻም በሰጣ ገባ ቀጣይ ክርክር በዜጎች ነጻነት መብት ምንነትና አያያዝ በኢትዮጵያ ይቀርብና አንድ ሰዓት ተኩል ላይ እንሰናበታለን። መልካም ምሽት። እንደምናመሻችሁ አድማጮቻችን ዜናውን የማነብላችሁ አዳነች ፍስሐዬ ነኝ። ዩናይትድ ስቴትስ በቻይና ለሚፈጸምባት የሳይበር ስለላ ተግባር ማዕቀብ በመጣል ምላሽ ለመስጠት እየተዘጋጀች መሆኗን ዋሽንግተን ፖስት ጋዜጣ ትላንት ዘግቧል። ማዕቀብ የምጥለውም የንግድ ሚኒስትሮችን በመስረቅ ተግባር የንግድ ሚኒስትሮችን በመስረቅ ተግባር በተጠቀሙት ግለሰቦችና ኩባንያዎች ላይ እንደሆነ ተዘግቧል። ዋሽንግተን ፖስት ጋዜጣ ስማቸው ያልተጠቀሰ የፕሬዝደንት ባራክ ኦባማ አስተዳደር ባለስልጣንን ጠቅሶ በዘገበው መሰረት ዩናይትድ ስቴትስ በአሁኑ ወቅት ማዕቀቦቹን ስለመጣሉ ጉዳይ ገና አልወሰነችም። ሆኖም በቅርቡ ይወሰናል ተብሎ ይጠበቃል። ፕሬዝደንት ኦባማ ከጠቅላይ አቃቤ ሕግና ከሀገሪቱ የውጭ ጉዳይ ሚኒስትር ጋር በመመካከር በዩናይትድ ስቴትስ ተቋማት ላይ የስለላ ተግባር በመፈጸምና የገንዘብ ጥቅም ለማግኘት ሲል መሰል መረጃን በተቀበለ አካል ላይ የሀገሪቱ የገንዘብ ሚኒስቴር ንብረት የማገድና ንብረት እንዳይዘዋወር የማድረግ ስልጣን እንዲኖረው ባለፈው ሚያዝያ ወር ትዕዛዝ ፈርመዋል። ቻይና በአሜሪካ ኩባንያዎችና በመንግስታዊ ኢላማዎች ላይ የሳይበር ስለላ በመፈጸም ስትከሰስ ቆይታለች። ዩናይትድ ስቴትስ ባለፈው ግንቦት ወር አምስት የቻይና ወታደራዊ መኮንኖች በአሜሪካ ኩባንያዎች ላይ የኢኮኖሚ ስለላ አካሄደዋል በሚል ክስ መስርታ ነበር። ሆኖም ቻይና ክሱን አልተቀበለችም። ማዕቀብ ሊጣል ይችላል የሚለው ወሬ የተሰማው ፕሬዚደንት ኦባማ በመጪው መስከረም ወር የቻይናን ፕሬዚደንት ዢ ዣንፒንግን ጉብኝት ለማስተናገድና የእራት ግብዣ ለማድረግ በሚዘጋጁበት ወቅት ነው። ጽንፈኛው እስላማዊ ቡድን ቦኮ ሐራም ባለፈው ቅዳሜ ርቆ በሚገኝ መንደር ላይ 56 ሰዎችን እንደገደለ የናይጀሪያ ቦርኖ ክፍለ ሀገር አስተዳዳሪ በማይዱጉሪ ተናግረዋል። ካሽም ሸትማ ይህን የተናገሩት ከአንድ ዓመት በፊት 200 የሚሆኑ ሴት ተማሪዎች የተጠለፉባቸው ቤተሰቦች በተገኙበት ስብሰባ ላይ ነው። ተማሪዎቹ የት እንደገቡ አሁንም አይታወቅም። አማጽያኑ ክርስቲያንንና ሙስሊምን የማይለዩ መቅሰፍቶች ናቸው ብለዋል። ቦኮ ሐራም በቦርኖ በሁለት ሌሎች በሰሜን ምስራቅ ክፍላተ ሀገር ላይ እስላማዊ ቃሊፌት ለመመስረት የጥቃቶችና የአጥፍቶ መጥፋት ፍንዳታዎች ዘመቻ በማካሄድ ሀገሪቱን እያመሰ መሆኑ ይታወቃል። ለስድስት ዓመታት ያህል በዘለቀው የግጭት ዘመቻው ምክንያት አንድ ነጥብ አምስት ሚሊዮን የሚሆኑ ሰዎች ከመኖሪያቸው ተፈናቅለዋል። በብዙ ሺህ የሚቆጠሩት ደግሞ ህይወታቸውን አጥተዋል። በመጨረሻም የብሪታንያ የፈረንሳይና የጀርመን የአገር አስተዳደር ሚኒስትሮች ወደ አውሮፓ ስለሚጎርፉት በብዙ ሺህ የሚቆጠሩ ፈላሾች ጉዳይ አስቸኳይ እርምጃ እንዲወሰድ ጥሪ አቅርበዋል። ስለ ፍልሰቱ ጉዳይ መፍትሄ ለማግኘት የሚደረገው ውይይት የአውሮፓ ሀገሮችን ከፋፍሏል። የብሪታንያ ሚኒስቴር ቴሬዛ ሜይ፣ የፈረንሳይዋ በርናንድ ሴዝኑ እንዲሁም የጀርመኑ ሚኒስትር ቶማስ መዚየር የወቅቱ የአውሮፓ ህብረት ፕሬዝደንት የሆነችው ሉክሰምበርግ በሁለት ሳምንታት ጊዜ ውስጥ ስብሰባ እንድትጠራ የሚጠይቅ የጋራ መግለጫ ትላንት አውጥተዋል። ሉክሰምበርግ በበኩሏ የአውሮፓን ምላሽ ለማጠናከር የሚያስፈልገውን ስብሰባ እንደ አውሮፓ አቆጣጠር መስከረም 14 ቀን ከሁለት ሳምንታት በኋላ ማለት ነው ስብሰባ እንደምትጠራ አስታውቃለች። የአውሮፓ ህብረት አባል አገሮች የአገር አስተዳደርና የፍርድ ሚኒስትሮች በስብሰባው ይሳተፋሉ። የሶስቱ ሀገራት ሚኒስትሮች ልዩ ሁኔታ ነው በማለት ኢጣሊያና ግሪስ ስላሉት ፈላሾች ጉዳይ የተሻለ አያያዝ እንዲደረግ ጥሪ አቅርበዋል። በያዝነው ዓመት ከ322000 በላይ የሚሆኑ ፈላሾች በሁለቱ ሀገሮች እንደገቡ ዓለም አቀፍ የፍልሰት ድርጅት ገልጿል። አድማጮች ዜናችን እዚህ ላይ ያበቃል። የዓለም ዜናዎቹን ነበር ያደመጥነው። በሶስት ሰዓት በሚቀርበው በመደበኛው ዝግጅት ደግሞ ተጨማሪ ዜናዎችን አክለን እንመለሳለን። ወደ ዘገባችን ስናልፍ የኬንያ ፖሊስ በሽብር የጠረጠራቸውን ሰዎች ያለ ፍርድ ገድለዋል ሲሉ ሙስሊም የሰብአዊ መብት ተከራካሪ ድርጅቶች እየከሰሱ ናቸው። ፖሊስ ግድያውን እንዲያቆምና አግባብ ያላቸውን አሰራሮች እንዲከተል ድርጅቶቹ እየጠየቁ ነው። ሞሐመድ ዩሱፍ ከናይሮቢ ያስተላለፈውን ዘገባ ሰሎሞን አባታ ያቀርባል። የ48 ዓመቱ አፌ አብዱላሂ ፖሊሶች ወደ ቤታቸው የመጡበትን ምሽት ያስታውሳሉ። አስከር ንን ስ አስከር ከካበና ይሳንና ዛሬ የፖሊስ መኮንኖቹ ጎረቤቴን ሲያዋክቡት እያየሁ ነበር። ከተቀመጥኩበት መነሳት ግን አልቻልኩም። እናም ሰውየው ወደ እኔ እያመለከታቸው ያውላቸው የምትፈልጉት ሰው አላቸው። ሁለቱ መኮንኖች መጡና ማንነቴን እንድነግራቸው ጠየቁኝ። መታወቂያዬንና ስልኬን ሰጠዋቸው። አይኖችን ሸፍነው አስረው ሲያበቁ ቆማ የምትጠብቀን የነበረች መኪና ውስጥ ወረወሩኝ። አብዱላሂ በአንድ የእስልምና ትምህርት ቤት መምህር ናቸው። ፖሊስ ጣቢያ ውስጥ ለሁለት ቀናት ከታሰሩ በኋላ መኮንኖቹ መጥተው ወደ አንድ በአቅራቢያ ወደሚገኝ የጦር ሰፈር ወስደው የስቃይ አድራጎት እንደፈጸሙባቸው ወይም ቶርቸር እንዳደረጓቸው ተናግረዋል። ሁለቱ የፖሊስ መኮንኖች ይደበድቡኝ ጀመር። አንዱ በከዘራ ነበር የሚመታኝ፣ ሌላው ይረግጠኝ ነበር። እየደማሁ ነበር። የአልሻባብ ሰዎች የት እንዳሉ እንድነግራቸው የሰዎችን ማንነት እንዳጣራላቸው ይጠይቁኝ ነበር። ስለሚሏቸው ሰዎች የማውቀው አንዳች ነገር እንደሌለ እኔ የቁርአን መምህር መሆኔን እነግራቸው ነበር። ሦስት ሳምንት ያለ ክስና ያለ ፍርድ ካሰሯቸው በኋላ እንደለቀቋቸው አብዱላሂ ይናገራሉ። አብረዋቸው ተይዘው ሌላ ክፍል ውስጥ እንደርሳቸው እያሰቃዩአቸው የነበሩ ወንድማቸው ግን ደብዛቸው መጥፋታቸውንና የት እንዳሉ እንደማያውቁ ገልጸዋል። ዛሬ ረፋድ ላይ ከጁምአ ሶላት በኋላ ከአብዱላሂ መንደር በመቶዎች ኪሎ ሜትሮች ርቀት ላይ በምትገኘው በዋና ከተማይቱ ናይሮቢ አንድ መስጅድ ደጃፍ ላይ ጥቂት ሙስሊሞች ሰብሰብ ብለው የብሶት ድምፅ ያሰማሉ። በሽብር ተጠርጣሪዎችና ወንጀል ፈጽመዋል በተባሉ ኬንያውያን ወጣቶች ላይ የሚፈጸሙ ህገወጥ ወይም ከፍርድ ውጪ እየተከናወኑ ያሉ ያሏቸው ግድያዎች የሰዎችን ደብዛ ማጥፋት አድራጎቶችን ያወግዛሉ። የሰብዓዊ መብቶች ረገጣው ያለልክ ተንሰራፍቷል ይላሉ የኬንያው የሙስሊም ሰብዓዊ መብቶች ፎረም ሊቀመንበር አልአሚን ኪማቴይ። በሦስት አውራጃዎች ውስጥ ብቻ ቁጥሩ ከ220 በላይ የሆነ ሰው ተገድሏል። ይህ እንግዲህ እንዲያው በግርድፎ የተነገረ ነው። ምክንያቱም በአንዲቱ ዋጅር አውራጃ ብቻ የጅምላ መቃብሮችን አግኝተናል። ስንት የወል መቃብሮች ናቸው አናውቅም። የኬንያ ሪፐብሊክ የሰዎችን ማንነት ለማወቅ የሚያስችል እንኳን የአባዲና አገልግሎት የላትም። የኬንያ የጸጥታ ኃይሎች ይህንን የሽብር ተጠርጣሪዎችን ትገድላላችሁ፣ ታጠፋላችሁ የሚባል ክስ በተከታታይ ሲያስተባብሉ ነው የሚሰሙት። ይሁን እንጂ በዛሬው የናይሮቢ ሰልፍ ላይ የተገኘው የሰብአዊ መብቶች ተሟጋቹ ፍራንሲስ ሰክዋ ፖሊስ የሚለውን አይቀበልም፣ አያምናቸውም። መግደላቸውን ያቁሙ እያለ ነው። እኛ ወጣቶች ቀብር መውጣት ታክቶናል። እኛ ወጣቶች በየእስር ቤቱ ከመላሸቅ ይልቅ በሀገራችን ልማት ላይ ማተኮር ነው የምንፈልገው። የዋጅሩ አብዱላሂ የጠፉ ወንድማቸውን አሁንም እየፈለጉ ነው። ወንድማቸው ይኑሩ ይሙቱ አያውቁም። ፕሮግራማችን እስከ አንድ ሰዓት ተኩል ድረስ ይቀጥላል። የተከበራችሁ አድማጮች፣ አሁን ደግሞ ከአዲስ አበባ የደረሰን አንድ ዝግጅት ይቀርባል። ሳክ በሚል ምህጻረ ቃል የሚታወቀው የስልጠና ተቋም በኢትዮጵያ ታዳጊ ወጣቶች ዘንድ አዲስ አመለካከት ለማስረጽ የተመሰረተ ነው። መለስካቸው አምሀ የተቋሙን መስራችና ስራ አስኪያጅ አቶ አደራ አብደላን እንዲሁም የስልጠናውን ተካፋይ ወጣቶች አነጋግሮ ያስተላለፈውን ዝግጅት እና ድምጥ። ሳክ በሚል ስያሜ የተቋቋመ ራስን የማመልፀግ ስልጠና የሚሰጥ የግል ተቋም ነው። ሳክ የሦስት እንግሊዝኛ ቃላት አጽሮት የፈጠረው ቃል ነው። ኤስ ስኪል፣ ኤ አትቲዩድ፣ ኬ ኖሌጅ የሚሉትን ቃላት የመጀመሪያ ፊደላት በመያዝ የተሰየመ ነው። ወደ አማርኛ ስንመልሰው ኪል፣ ዝንባሌና እውቀት ብንለው ይሆናል። የተቋሙ ዋና ስራ አስኪያጅ አቶ አደራ አብደላ እንደገለጹልኝ የተቋሙ ዓላማ በሀገሪቱ አዲስ እይታንና አስተሳሰብን ለማምጣት ነው። ሀገራችን ውስጥ የአመለካከት ችግርና ክፍተት አለ ብለን ነው ድርጅቱ ስናቋቁም የተነሳ ነው። ስለዚህ ሰዎች አመለካከታቸውን ሲቀይሩ ከሳጥን ውስጥ ወጥተው ማሰብ ይችላሉ። አዲስ እይታ፣ አዲስ አመለካከት ወይም ፓራዳይም ሽፍትን ያመጣሉ ብለን የተነሳ ነው። አቶ አደራ እንዳሉት ይህንን ስልጠና ከዛሬ አስር ዓመት በፊት የጀመሩት በመካከለኛና በከፍተኛ የአመራር ደረጃ ለሚገኙ የሚገኙ የተቋማት መሪዎች የተለያዩ ራስን የማበልጸጊያ ስልጠናዎች በመስጠት ነበረ። የሰልጣኞቹ ተደጋጋሚ አስተያየት እጅግ እንዳበረታታቸው ይናገራሉ። በተለይም ብዙ የተቋማት መሪዎች ቀደም ብለው ይህን አይነት ስልጠና ቢያገኙ ኖሮ ሕይወታቸው እንዴት የተሻለ ይሆን እንደነበረ ሲገልጹላቸው የራስ ማበልጸጊያውን ስልጠና ለሕፃናትና ታዳጊ ወጣቶች በሚያመች መልኩ ቀርጸው ዘንድሮ ስልጠናውን በክረምቱ ወራት በሶስቱ ዙር ሰጥተዋል። በዚህ ክረምት ላይ ይህንኑ የራስን የማበልጸግ ስልጠና ለህጻናትና ለወጣቶች ከዘጠኝ ዓመት ጀምሮ ላሉ ህጻናትና ወጣቶች መስጠት ጀመርን። ዛሬ ለሶስተኛ ጊዜ ነው የምንሰጠው። ስለዚህ እስካሁን አንድ መቶ አራት ልጆችን በዚህ ስልጠና ያካተናል። እነዚህ ህጻናትና ታዳጊ ወጣቶች ስለ ስልጠናው ያላቸውን አስተያየት እና ሌሎች ነገሮችም ጠየቋቸው። ስም ማን ይባላል? እየል እየሸዋስ ከየት ነው የመጣሁ የመጣሁት ከየረር ነው። የረር ጉርሙ ሰፈር ትምህርት ቤት ጀምራል። ትምህርት ትማራለህ? የት ነው የምትማረው? የምማርበት ትምህርት ቤት ሲንጆሲፍ ይባላል። ከስቴዲየሙ አጠገብ ማለት ነው። ስንተኛ ክፍል? አሁን ወደ ስድስት ነኝ። ወደ ስድስት አለፍ። ስንት ዓመት ነው እድሜ? ወደ አሁን አስራ ሁለት እዚህ እንዴት ነው የመገባኸው? አባቴ በሬዲዮ እንትን ይህን ፕሮግራም ሰማ እና ግባን ሞክረ ሲባል ገብቼ የሞከርኩት በጣም ስልጠናው በጣም አሪፍ አስደሳች አዝናኝ ነው እና ብዙ ነገር ተምረናል። ምን መንተባክስ ለምሳሌ ስለ ኮንፊደንስ ለራስ መተማመን ኮንፊደንስ ማለት በራስ መተማመን ማለት ነው። ከጥርጣሬ ወጥተን ሳንፈራ ግልጽ አድርገን መናገር ማለት ነው። ሌላ እንትን ፖዚቲቭ ቲንኪንግ ፖዚቲቭ ቲንኪንግ ማለት ጥሩ ጥሩ በጎ በጎን ማሰብ ማለት ነው። መጥፎ ነገር ያጋጠመናል ግን በጎ ካሰብን እንትን ኔጌቲቭ ቲንኪንጉ ይጠፋልናል። ስለ ራስ ማበልጽግ በተለይ ራስ ማበልጽግ ማለት ራስን ትልቅ ደረጃ ማድረስ ማለት ነው። ራስን ትልቅ ደረጃ ለምሳሌ አሁን እኔ አስትሮናት መሆን ንፈልግ ሳድግ። ስምሽ ማን ነው? ሀያት። ሀያት ማ ሀያት ሸምሰዲፍ። የት ነው የምትማሪው? አፍሪካ ብሏል? እዚህ እንዴት ነው ለመግባት የቻልሽው? ሰብሳሃራ የሚባለ የስፖንሰር ድርጅት ነው የመጣ። አንቺም ብቻ ነው ሌሎችንም? አይ ብዙ ነን። ለምንድን ነው የመጣችሁት? አውቃችሁ ነበር ስትመጡ? ምንድን ነው ያወቅሽው ስትመጪ? ስለዚህ ትምህርት ቤት ምን ነበር የሰማሽው? የሰማሁትኝ ራስን የማበልጸግ ትምህርት እንደነበረ ምን ማለት እንደሆነ ተገንዝበሽዋል ምን ማለት ነው ራስን ማበልጸግ ማለት ራስን አሁን ካለንበት ደረጃ ላይ ወደፊት ከፍ ማድረግ እና የሆኑ አገኘሽው በዚህ በስልጠናው ወቅት ምንድን ነው የተማርሽው ከዚህ ስ ከድሮ ከሌለሽ ዛሬ አለኝ የምትይው ባህሪ ምንድን ነው በፊት ከሌለኝ ባህሪ ማለት በጣም አንዳንድ ጊዜ ስናገር ፋራ ነበረ አሁን ግን ለምንም አትፈሪም። በዚህ ስልጠና ራችንን በራሃችን የምንተማመን ሆነ ስንናገር ምንክትልን መፍራት እንደሌለብን ተምረናል። ሌላስ? ሌላ ጊዜን እንዴት በአግባቡ እንደምንጠቀም ተምረናል። እንዴት ምስት ተማርሽ? አሁን በፊት እንዴት ነበር የምታደርጊው? አሁን ከዚህ ከተማርሽ በኋላ እና ካወቅሽ በኋላ ጊዜሽ እንደምትጠቀም ትነግርኛለሽ። በፊት ስንማር መሳልማር በፊት ዝም ብዬ ነበረ በቃ ባገኘው ሰዓት ሙሉ አጠናለው ሲለኝ ይጮታል ምናምን ነገር። አሁን ግን ከዚህ ይህን ትምህርት ከወሰድን በኋላ በፕሮግራም እንደምመራው አስተምሬያለሁ። ስንተኛ ክፍልሽ? አሁን ወደ ስምንት። ስንት አመትሽ ነው? አስራ ሶስት ወደፊት ምንደ የምትሆኝው? እንጂ ወደፊት ነርስ። ለምንድን ነው ነርስ መሆን የፈለግሽው? ሰዎችን መርዳት እና ማከምት ደስ ስለሚለኝ። ማንስ? ለገሰ የት ነው የምትማረው መተባበር ስንት አመት ነው አስራ ሁለት ስንተኛ ክፍል ስድስት ወደ ስድስት ያለ ወደ ስድስት አለፍከው የምትወደው ትምህርት ምን ምንድን ነው የምወደው ትምህርት እንዳለ ትምህርቴን ወዳቸዋል ሁሉንም የምጠላው የለም እዚህ ለምን የመጣው እንዴት ነው የመጣሁ እዚህ የመጣሁት ኢሳክ ስልጠና አላገኘ ነው የመጣሁበት ምክንያት የሆነ ሳብሳራ አፍሪካ ፔልስ ትሬኒንግ ፔልስ የሚባል ድርጅት አለ እሱ የሆነ ሰው የክረምት ትምህርት ስንማርዛ መተባበር በሱ አስመጣል። ከዛ በኋላ ሰኞ ጠዋት ከሰኞ እዚህ መጣንና ትምህርቱን ተከታተልን። ከዛ እስከ ዛሬ ድረስ ቆይተናል። እዚ፣ ምን ምን የተማርከው ነገር? ያው ከዚህ የተማርኩት ራሴን ማበልጸግ፣ ራሴን መቀበል፣ በራስ መተማመን። ያው ራስን መቀበል ስንል ፍጥረታችንን በበጎ ሁኔታ ምንም ሳናደርግ ራሳችንን በበጎ ሁኔታ መቀበል ማለት ነው። ሌላ ደግሞ በራስ እንድተማመን ያርጎኛል ያው በራስ መተማመኔ ጥሩ ነገር እችላለሁ ብዬ እንዳስብ አድርጎኛል። ሌላ ደግሞ በጎ ነገሮችን አዎንታዊ አመለካከቶችን፣ ፖዘቲቭ ቲንኪንግን የምንላቸውን እንዳውቅ አድርጎኛል። ሌላው ደግሞ የጊዜ አጠቃቀም ክህሎት እንዳውቅ አድርጎኛል። እሱ ታይም ማኔጅመንት ነው። ያለኝን ጊዜ በትምህርት ሊሆን ይችላል የምጮትበትን፣ የማጠናበትን፣ የቤት ስራዬን የምሰራበትን እንዳውቅ አድርጎኛል እና የጊዜ ሌባዎች የሚባሉትን ቴሌቪዥን፣ እነሱን አዘወትረን፣ ጌም ሊሆን ይችላል እነሱን አዘወትረን መጠቀም እንደሌለብን ይጠቅማሉ፣ ግን ብዙ ከተጮትን አንጎላችን ወደዛ ሱስ ይገባል። ከገባ ደግሞ ያው ትምህርታችንን መከታተል አንችልም፣ አእምሯችን ወደዛ ሊያዘወትር ስለሚችል ያው እነሱ የጊዜ ሌቦች ስለሆኑ በጥቂቱ ማየትም ካለብን በጥቂቱ ማየት እንዳለብን። ሌላው ደግሞ ኃላፊነት መውሰድን ተምር ያለው ምን ማለት ነው? ያው ኃላፊነት መውሰድ ማለት ለምናደርገው ነገር ተጠያቂ መሆን ማለት ነው። ከዚህ በፊት የማታውቃቸው አዲስ ነገሮች ናቸው የተማርካቸው እዚህ? አዎ። ስለዚህ ወደዋል? እንዴት ነው? አ በጣም ነው ወደኩት። በትምህርት ጥሩ ውጤት ታመጣለህ? በዚህ ምክንያት እና ስንትኛ ነበር የወጣኸው? ሁለት በፊት አሁን አንደኛ ብቻ ነው የምትወጣው ማለት ነው? አዎ። ምን ለመሆን ትፈልጋለህ ታዲያ? ዶክተር። አዚዛ ሙስጣፋ እባላለሁ። ኦኬ። እንደመጣሽ ተመጣጣት። ከአሶሳ የት ነው የምትማሪው? እዚያ አሳ ሃይስኩል ስንት አመትሽ ነው? አስራ ስድስት ስንት ያክፍልሽ? አስር እዚህ እንዴት ነበር የመጣሽው? እስኪ ትነግሪኛለሽ። የመጣሁት በሚዲያ ሰምተን ነበረ የመጣ ነው። ከሳክ ትሬኒንግ ብዙ ነገር ተምር ያለው ታባ ከተማ ብቻ ሳይሆን በየክልሉ ቢሰራበት ጥሩ ይመስለኛል። እዚህ መጥተሽ ተማርሻቸውን ስ ና የጠቀሙሽ ዋና ጠቅሞኛል። የምት ትምህርት ምንድን ነው? ከዛክ ትሬኒንግ የተማርኩት በጣም ብዙ ነገር ነው። በራስ እንድተማመን አድርጎኛል። ተስፋ እንዳልቆርጥ አድርጎኛል። ወድቆ መነሳት እንዳለም ተምሬያለሁ። መሰረቱ ከዚህ ነው እና ሁሉም ቤተሰብ ልጆቻቸውን ቢያስተምሩ ስልጠናውን ተማሪ ብቻ ሳይሆን መንግስት ሰራተኛን ቢያገኘው ጥሩ ይመስለኛል። አዚዛ ወደፊት የምሆነውን አሁን አውቀዋለሁ ነበር ያለችኝ። ሳክን የመሰለ የራስ ማወልፀጊያ ማዕከል ከፍቶ ሰዎችን ማሰልጠን ነው። ህፃናትና ታዳጊ ወጣቶቹ ያለሙት እንዲሳካላቸው ምኞታችን ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በ1431 መካከለኛ ሞገድ የሚሰራጨው ዝግጅታችን እስከ አንድ ሰዓት ተኩል ድረስ ይቀጥላል። የተከበራችሁ አድማጮች አብራችሁን ቆዩ። አሁን ሳምንታዊው እሰጥ አገባ ክርክሩ የዜጎች የነጻነት መብት ምንነትና አያያዝ በኢትዮጵያ የተከታታይ ክርክሩ ተሳታፊዎች አቶ ተመስገን ዘውዴ እንደ ኤሮፓውያን የዘመን አቆጣጠር ከ1997 ዓ ም እስከ 2002 ተቃዋሚውን በመወከል የፓርላማ አባል የነበሩና ፓርቲያቸው አንድነት ለዲሞክራሲና ለፍትህ በብሔራዊ ምርጫ ቦርድ ውሳኔ ህልውናውን እስካጣበት ጊዜ ድረስ የብሔራዊ ምክር ቤት አባል የነበሩ። ሁለተኛው የክርክሩ ተሳታፊ በምስራቅ ዩናይትድ ስቴትስ የፔንሲልቬንያ ክፍለ ግዛት የፊላዴልፊያ ከተማ ነዋሪ የሆኑት አቶ ጸጋ ያረፈ ናቸው። በዓለም አቀፍ ግጭቶች አፈታትና የጥናት መስክ የሰለጠኑ በአሁኑ ወቅት በግሉ ኢንዱስትሪ የተሰማሩ ናቸው። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። ተከታዩን ክፍል ይዞ ቀርበዋል። አቶ ተመስገን ዘውዴ፣ አቶ ጸጋይ አረፈ፣ የዜጎች ነጻነት በኢትዮጵያ የዛሬ ይዞታና መጪው ጊዜ በሚል የጀመርነውን ተከታታይ ክርክር ከወቅታዊ ጉዳዮች ጋር አዛምደን እንመለከታለን። በተለይ በቅርቡ የተካሄዱ የኢህአዴግና በውስጡ የታቀፉት ፓርቲዎች በየበኩላቸው ስብሰባዎች አካሂደው ይፋ የሚደረጉ ጉዳዮች እንደሚኖሩ ተስፋ እናደርጋለን። ኢህአዴግ አገሪቱን የሚያስተዳደርበትን ቀጣዩን የስልጣን ዘመን ለመመርመር የታለም ይሆናል የሚል ግምት ነው ያሳድረው። ከነኝህም አንዱ ኃላፊነት ላይ ያሉ ሰዎች ሽግሽግም መካሄዱን በተወሰነ ደረጃ ይፋ የተደረጉ መረጃዎች አሉ። ምን አይነት አዲስ አቅጣጫ፣ የዜጎችን ነጻነት፣ ዴሞክራሲያዊ መብትን በማስጠበቅ ምን አይነት ፋይዳ ይኖረዋል ከሚለው እንነሳ። አቶ ጸጋዬ እርስዎን ላስቀድም። መልካም እንግዲህ በመግቢያህ ላይ እንደዘረዘርከው በ በአሁኑ ሰአት ኢህአዲግን የመሰረቱት የትግል አጋሮች በተናጠል ያደረጓቸውን ስብሰባዎች ጨርሰው አሁን ደግሞ በጋራ ወደሚካሄደው የኢህአዴግ ጉባኤ አምርተዋል። እና እንደ ጠቀስከው እንግዲህ የአመራርም የሚመለከቱበት ሁኔታ ይኖራል። በእርግጥ በይፋ በተገለጸበት ሰዓት የምናውቀው ነገር ነው የሚሆነው ማለት ነው ለውጦችም ካሉ። ነገር ግን በአብዛኛው መልኩ እንድታየው ለውጦቹ በጣም ሰፊ አይደሉም። ምናልባት ቦታው ላይ ባሉ ሰዎች ካለ እምነት ጋር ሊያያዝ ይችላል ግን አንድ ጠቅሼ ላልፍ የምፈልገው ነገር እስካሁን ድረስ በመላ ኢትዮጵያ ደረጃ ሁኔታውን ስንመለከተው ይሄ ምርጫ ተጠናቋል። በምርጫ ውጤት ሙሉ በሙሉ ደስተኛ ያልሆኑ ብዙ ክፍሎች አሉ። ነገር ግን አጋጣሚ ሆኖ ባለፈውም በውይይታችን እንዳየነው ከሆነ እንደውም ምናልባት አልደረስንበትም እንጂ ልጠይቅ አስቤ ከነበረው ነገር አንዱ ምንድን ነው ኢህአዴግ ከአጋር ድርጅቶቹ ጋራ አንድ መቶ ፐርሰንት ያህል መቀመጫ ወሰደ ብለን ባልንበት ሰዓት እኔ ያልሰማሁት አንድ ነገር ምንድን ነው፣ አቶ ተመስገን እዚህ ላይ አስተያየታቸውን ሊሰጡበት የሚችሉ ይሆናል። ግን ምርጫውን በተመለከተ ምርጫው በዚህ መልኩ ተጨበርብረዋል ወይም ደግሞ ምርጫው በዚህ መልኩ ለእከሌ ወይም ለዚህ ድርጅት የተሰጡ ድምጾች ወደ ኢህአዴግ ተወስደዋል በግድ ወይም በኃይል እንደዚህ የሚሉ ነገሮች ብዙ አልተሰሙምና ይሄ እንግዲህ የሚያመለክተው ያው ኢህአዴግ ጠንካራ ባለ መልኩ ምርጫው ላይ ተሳትፏል። ባለውም አንዳንድ አድቫንቴጅ ተጠቅሞም ሊሆን ይችላል። ያው ድርጅቱ ጠንካራ ነው ይሄ ሁሉ እንግዲህ የሚያመለክተው አንተ ወደ ጠየቀው ጥያቄ ለመመለስ በአብዛኛው መልኩ ህዝቡ በኢህአዴግ አመራር ላይ ያለውን አመኔታ እንደሰጠ ያሳያል። ግን አብዛኛው ጊዜ ሲነገር የምንሰማው ነገር ምን አለ፣ አንዳንድ የተበላሹ አሰራሮች አሉ። በተለይ ቢሮክራሲው በጣም በጣም በጣም በህዝቡ ዘንድ ምሬትን እያስነሳ ነው የሚሉ አስተሳሰቦች አሉ። ስለዚህ ኢህአዴግ በጣም በቀደምትነት መዋጋት ያለበት ያለበትና እንደዚህ አይነት በህዝብ ዘንድ በአሁኑ ሰዓት መቶ ፐርሰንት መቀመጫን ተሰጥቶት አገር እንዲያስተዳድር ይህንን ኃላፊነት በተረከበበት ሰዓት የህዝቡንም የልብ ትርታ ህዝቡ እንግዲህ ሲመርጠው ሁሉንም ነገር አገናዝቦ አይግድ የለም እነሱ ይሻላሉ፣ ግን ከዛ በኋላ ደግሞ መስተካከል ያለባቸውን ነገሮች አብረን እናሻሽላለን ብሎ አስበው ከሆነ ያደረገው ይህንንም የህዝብ አስተያየት በተለይ አሰራርን በተመለከተ በደንብ አብጠርጥረው ቀና የሆነ አሰራር ሊፈጠር የሚችልበትን መንገድ ይዘይዳሉ የሚል እምነት አለን። መልካም። አቶ ተመስገን፣ አቶ ጸጋዬ ቀደም ብሎ ብዙ ወደ አከራከራችሁ ነጥብ የሚወስድም አንስተዋል። ምርጫው ህዝቡ ለኢህአዴግ የሰጠውን አመኔታ አመላክቷል ነው ያሉት። እርስዎ በተለየ እንደተመለከቱት ባለፈው ክርክር አስተውለናል። ኢህአዴግና በስሩ ያቀፋቸው ፓርቲዎች በተናጥልም ሆነ በጋራ የሚያካሂዷቸው እነኚህ ጉባኤዎች ምን አይነት አዎንታዊ አንድምታ ይኖራቸዋል? ቀደም ብለን ከተነሳንበት የዜጎች ነጻነት፣ ሌሎች ዲሞክራሲያዊ መብቶችም በኢትዮጵያ መጠበቅ አንጻር የእርሱ አስተያየት ምንድን ነው? ህዝቡ ለኢህአዴግ አመኔታውን በምርጫው ሰጥቷል የሚለው እኔ መስማማበት አነጋገር አይደለም። ህዝቡ አማራጭ ሳይኖረው ነው ምርጫውን ያካሄደው። አማራጭ እንዳይኖረው ቀድሞው የሚሰሩ ስራዎችን ኢህአዴግ ሰርቷል። ይሄ ለኢትዮጵያ ህዝብ ግልጽ ነው። መቶ በመቶ ግልጽ ነው። ሚዲያውም መቶ በመቶ ተቆጣጥሮ ሀያ አራት ሰዓት በህዝብ ታክስ ብር የተቋቋመ ሚዲያ ሀያ አራት ሰዓት ራሱን የሚገነባበት እና ከቀበሌ ደረጃ ጀምሮ ህዝቡን አንድ ለአምስት ያደራጀበት እና አሉ የሚባሉ ጥቂት ለኢትዮጵያ ህዝብ ሰላምና ዴሞክራሲ የቆሙ የሰላም ታጋዮች ፓርቲዎችን ወደ ህዝቡ እንዳይደርሱ አድርጎ ብቻውን ውድድር የሌለበት ምርጫ ውድድር ሳይኖር አንድ መቶ አሽ ፐርሰንት አሸንፍ ያለው ማለት አይቻልም። አጋር ድርጅቶች ቢኖሩም መቶ በመቶ የእኩልነትን መሰረት ያደረገ ፓርትነርሺፕ አይደለም። ይህንን መቶ በመቶ የሚቆጣጠረው ግንኙነቱን የሚቆጣጠረው እና የበላይነት ያለው ህዋት የሚባለው ድርጅት ነው። ሌሎቹ በዚህ ውስጥ እንደ አጋር ቢቆጠሩም ይህንን የሚመራው ማን እንደሆነ እኛ በትክክል እናውቃለን። ስለዚህ ውድድር የሌለበት የህዝብ ታማኝ ናቸው ብሎ የሚያስባቸው ተቃዋሚ ፓርቲዎች ወደ ህዝቡ ወርደው ፕሮግራማቸውን ሊያሰሙ ባልቻሉበት መንገድ መቶ በመቶ አሸንፍ ያለው የሚባለው ነገር ውሃ የሚቋጠር አይደለም። በእኛ በኩል በዛ መልኩ ነው የምናየው። አሁን ከሚደረገውም ስብሰባ ብዙ ነገር የምንጠብቀው አይደለም። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ወደዚህ ስልጣን በሚመጡበት ጊዜ ብዙ ነገር ጠብቀን ነበረ። ነገሮች ምናልባት የማልቲ ፓርቲ ዴሞክራሲ ሲስተም ይቋቋማል፣ የመናገር ነጻነታችን፣ የመደራጀት ነጻነታችን ይከበራል ብለን ነበረ። እውነታውን ያገኘ ነው ግን እንደውም ካለፈው በባሰ ሁኔታ የፖለቲካ ምህዳሩ እየጠበበ እየጠበበ ነው የመጣው። ስለዚህ አሁን ቢሆን ህዋት ቲፒኤልኤፍ የራሱን አቅም የሚያደራጅበት ከምርጫ በኋላ ያለ ዘመን ነው የሚሆነው እንጂ በሰላም፣ በዲሞክራሲ፣ በኩልነት የ ተቃዋሚ ፓርቲዎች በነጻነት የሚንቀሳቀሱበት ምህዳር ይከፈታል የሚል ብዙ ተስፋ የለንም። ቀደም ብሎ ወደተመለከታችሁት አንድ ጭብጥ ቀጣይ ሀሳብ እንመለ ይሄ ክርክር በአመዛኙ የሚያጠነጥነው የዜጎችን ነጻነት በኢትዮጵያ የዛሬ ይዞታና መጪው ጊዜ በሚል ነው። እና በየበኩላችሁ ትርጓሜውን ተመልክታችኋል። አንድ ሰው በሰውነቱ ሊኖረው የሚገባ መብት ዓለም አቀፍ ድንጋጌዎችን ሁሉ አካታችሁ ተመልክታችኋል። ከዛ አንጻር አቶ ጸጋዬ ወደ እርስዎ ነው የምመለሰው። አሁን ባለው ተጨባጭ ሁኔታ የህዝብ ቅሬታ ያለባቸውን ሁኔታዎች ከማስተካከል አንጻር የትኞቹ በእርግጥ ሊቀረፉ ይችላሉ? የህዝብ ጥያቄ የትኞቹ ሊሟሉ ይችላሉ ብለው ተስፋ ያደርጋሉ? ከሆነስ ምን አይነት መንገዶች ናቸው ከዚያ ሊያደርሱ የሚችሉት? በርሶ እይታ። መንደርደሪያውም ላይ እንዳሳየሁት ነገሮች ያለ አስፈላጊ ጊዜ ይወስዳሉ። ብዙ ነገሮች ማነቆ አላቸው የሚሉት መንግስት ህዝብ መሀል ነው የሚኖረው እና የህዝብን የልብ ትርታ መዳመጥ ከስራዎቹ ቀንደኛ አድርጎ መውሰድ ያለበት ነው። እና ያው ይከታተሉታል ሁሉንም ነገር መስተካከል ያለባቸው ነገሮች በሚል ዳሰስ አድርጌ ለመጨመር የምፈልገው ነገር ቢኖር ምንድን ነው እንግዲህ አንድ ልብ ማለት ያለብን ነገር አለ። የኢትዮጵያ መንግስት በአሁኑ ሰዓት ካለው የኢትዮጵያ መልክዓ ምድር አቀማመጥ አንጻር ሲታይ ካለው የፖለቲካ ጂኦግራፊ አንጻር ሀገራችን የተቀመጠችበት የአፍሪካ ቀንድ ከመካከለኛው ምስራቅ ጋራ ካለው ቅርበት እና ቁርኝት አንጻር ሲታይ ማለት ነው በእውነት በአሁኑ ሰዓት እንደ ኢትዮጵያ መንግስት አይነት ጠንካራ የጸጥታና የሰላም ለማስከበር የመቻል አቅም ያለው መንግስት የምኖሩ በአሁኑ ሰዓት በእውነት በጣም የሚያስመካ ነገር ነው። ይህንን ምንጊዜም ቢሆን የፖለቲካ አመለካከታችን የፈለገው አይነት ነገር ቢሆንም ኢትዮጵያ በአሁኑ ሰአት በእውነት እኛ የምንቀናበት አካባቢ አይደለም ያለ ነው ማለት። ወይም ጎረቤቶቻችን ማናቸውንም እንኳን ብንመለከት ምንቀናባቸው የሉም። ወደ ኤርትራ ብንመለከት ያለውን ሁኔታ እናቀዋለን። ወደ ሱዳንም፣ ደቡብ ሱዳንም፣ ወደ ሶማሊያም፣ ኬንያም ውስጥ ያለ አንዳንድ የሽብር ችግሮች የመንም ባህሩን ሸገር ስንል ማለት ነው እና መቃወምም ቢሆን የሚቻለው ቅሬታ እንዳለም ቢሆን ማሳየት የሚቻለው መንግስት ጥሩ አልሰራ ማለትም ቢሆን የሚቻለው ያቺ ሀገር ጤነኛ ሁናና ህዝቡ ሳይበተን አንድ ላይ ሆኖ መቆየት እስከ ቻለ ድረስ ጎረቤቶቻችን እየተተራመሱ ነው። ስለዚህ በኢትዮጵያ የሚደረገው የዴሞክራሲ አፈና ምክንያታዊ ነው ለማለት የፈለገ ይመስለኛል። አጋይ አይደለም፣ ነጻነታችን እንዲጠበቅ ነው። ጎረቤቶቻችን ያላቸው ችግር እንዳለ ሆኖ የኢትዮጵያ መንግስት አሁን እኮ በሶማሌ ውስጥ በሚደረገው፣ ሌሎች ጎረቤት ሀገሮች ውስጥ በሚደረገው ሰላም ለማምጣት የሚያደርገውን እንቅስቃሴ እኛም ሰላም እንዲሆን እንፈልጋለን። ይሄ የሚደረገው ግን ሀገራችን ውስጥ የህዝብን ነጻነት በማፈን አይደለም። መልካም እኛ እያልን ያለ ነው የዴሞክራሲ ስርዓቱ እየታፈነ ነው። ክቡራትና ክቡራን አድማጮች የአሜሪካ ድምፅ ራዲዮ በ1431 መካከለኛ ሞገድ ከምሽቱ አንድ ሰዓት እስካሁን አንድ ሰዓት ተኩል ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም ስርጭት እዚህ ላይ ፈጽሟል። በመደበኛው ፕሮግራም ከምሽቱ ሶስት ሰዓት ላይ እስከምንገናኝ ያስተናገድኳችሁ ቆንጂ ይታየነኝ፣ ፕሮግራማችንን የመራችሁ ጽዮን ግርማ። በደህናምሹ።